አቶ ተወልዳ ጤና ይስጥልኝ። እንደምንድን ነው? ሰለሞን አባተ እባላለሁኝ ከአሜሪካ ድምፅ ራዲዮ ጣቢያ ነው የምደውለው በከተማችሁ የውሃ ችግር ላይ አንድ ሪፖርት እየሰራሁ ነበር እና አንድ ሁለት ጥያቄዎች ነበሩኝ። የችግሩን መንስኤ ይነግሩኛል? አቶ ተወልዳ። የችግሩ ዋና መንስኤ ብለን የምናስቀምጠው መጀመሪያ ሀረር የተረጋጋ የውሃ አቅርቦት መጀመሪያውኑም አልነበራትም። እንደሚታወቀው በፈረቃ ውሃ የማደል ሂደት ነበረን። ይህንኑ ያለችዋን በሳምንት ይሁን በአስር ቀን ለህብረተሰቡ የሚደረሰውን ሊያስተናክል የሚችል የውሃ አቅርቦት አካባቢ ላይ ውሃው እንዳይሄድ የማድረግ ሂደቶች ናቸው ሰሞኑን የተፈጠሩት ማለት ነው። ግን ሰሞኑን የሚባል ጊዜ እኮ አይደለም ለወራት ዘለቀ አይደለም? አዎ አሁን ጣቢያዎቹ ይለያያሉ። አስራ አምስት ቀን ማለት የምንችለው አለማያ ወይም ኢፋባቴ አካባቢ ያለው ሰሞኑን የምንለው ነው ማለት ችግሩ ተፈጠረው ማለት ነው። እንደዚህ ለረዘም ላለ ጊዜ ይሄ የተፈጠረው ኤረር አካባቢ ያለው ግን ረዘም ያለ ጊዜ የወሰደ ነው፣ ወራትንም ያስቆጠረ ነው። መቼ ነው በትክክል የተጀመረው ይሄ ችግር? ይሄ ችግር የተፈጠረው ማለት እንችላለን ከስድስት ወር አካባቢ ይሆናል። ምልክቱንም ማየት የጀመር ነው ማለት ነው። እነማን ናቸው ችግሩን የሚፈጥሩት? ያው ገሌ ብንም ማስቀመጥ ባንችልም የሚወጣ ውሃ የሚገኝበት ስፍራ ላይ ያሉ የህብረተሰብ ክፍሎች የተለያዩ በግለሰብም ሆን ሊሆን ይችላል፣ ወይንም ደግሞ እንደ መንደርም ሊሆን ይችላል በሚያነሷቸው ጥያቄዎች ምክንያት ነው። ምንድን ነው ጥያቄዋቸው? ጥያቄያቸው ቤዚካሊ የተለያዩ የልማት ጥያቄዎች ወይንም አካባቢያቸው ማግኘት የሚገባውን ጥቅም አስመልክቶ የሚያነሱት ጥያቄዎች ነው እና ጥያቄ መቅረቡ አንድ ነገር ሆኖ ወይም መብታቸው ሆኖ የቀረበበት አግባብ ነው ትንሽ አስቸጋሪና ከህግ የወጣ አቀራረብ የሆነው። ይሄን ጥያቄያችንን በአሁኑ በዚች ጊዜ ውስጥ ካልፈታ ይሄ ውሃ አይሄድም የሚል አፕሮች ነው። ለምሳሌ በየቦታው ብናየው ኤረር አካባቢ ያልኩህ ላይ ያለው መጀመሪያ ለሰፈራችን መብራት ይግባልን የሚል ጥያቄ ነበር። ከዛ ውጭ ደግሞ በቂ ውሃ እኛ እያገኘን አይደለም፣ በቂ ውሃ ይሰጠን። እንደገና ደግሞ ከሁለት ዓመት በፊት የተከፈለን ካሳ ሬቱ በቂ ስላልሆነ ወይንም አነስተኛ ስለሆነ ካሳ ሊስተካከልና ሊከፈልን ይገባል እና የመሳሰሉት ብዙ ጥያቄዎች ናቸው። አንዱን ስናስታምን በተለያዩ አደረጃጀቶች ይህን ነገር ህብረተሰቡን ስናዋይ እና አግባብ ያለውን ስንፈታ የማይመለከተንም ደግሞ ይሄ ከኛ ውጭ ነው በሚል ምላሽ ስንሰጥ የቆየንበት ነው። መጨረሻ ላይ ዓለም አካባቢ ደግሞ ትንሽ ለየት ያለው የገንዘብ ጥያቄም የቀረበበት ሁኔታ ነበረ። ማለት በዚህን ያህል ጊዜ ውስጥ ይህን ያህል ገንዘብ ስጥን የሚል በምን ያህል ጊዜ ውስጥ ስንት ጥያቄዎቻቸው በአምስት ቀን ውስጥ አስር ሚሊዮን ብር ይሰጠን የሚል ጥያቄ የቀረበበት ሁኔታ አለ። መቼ ቅድም ያልኩህን ጥያቄዎች ቅድም ባልኩህ የጊዜ ሰሌዳ ማለት በስድስት ወራት ኢንተርቫል ውስጥ በተለያየ ጊዜያት የቀረቡ ናቸው። የገንዘቡ ጥያቄ ግን አስራ አምስት ቀን አካባቢ ይሆናል። አሁን ሁለቱን ለትንሽ ጊዜ ላይ እች ማየት ፈልጋለሁኝ። አቶ ተወልዳ የገንዘብ ጥያቄ ያቀረቡት ሰዎች በካሽ ይሰጠን ነው ብለው የጠየቁት? አው በካሽ ገንዘቡ ስጡን ነው ብለው የጠየቁት ምንም አይነት ኦርጋናይዝድ የሆነም አይነት ነገርም አይደለም። በዚህ ባንክ አስገቡልንም አይደለም ይሰጠን ነው በእጅም ይሁን በምንም እንትን ስፔሲፋይ ያልሆነ እና አቀራረቡም ሕግን ያልተከተለ ጥያቄ ነበር እና ይሄ በዚህ በተመለከተም ትንሽ ማብራራልህና ከሚመለከታቸው ይሄ ጥያቄ ከቀረበበት የዞን መስተዳደር የከተማ አስተዳደር ጋር በመተባበር ይሄ ጥያቄ ህገወጥና አግባብነት የሌለው ህግን ያልተከለከለ ጥያቄ መቅረብም ያልነበረበት ጥያቄ መሆኑን በመውሰድ ህብረተሰቡን ለማዋየት፣ እዛ አካባቢ ያሉትም ህብረተሰብ አካላትን ለማዋየት፣ ህብረተሰቡም ያላቀረበው ጥያቄና የተወሰኑ ግሩፖች ያቀረበው ጥያቄ መሆኑን በማውገዝ በአጭር ጊዜ ይሄንን ያስተጓገሉ ሰዎች ማጣሪያ ጣቢያው ማለት የውሃ ማምረቻ ጣቢያውን የወሰዱትን ቁልፍ እንዲመልሱ በማግባባት ተሞክሮ ነበር። እና ትናንትና ከሰዓት በኋላ ይሄ ጥያቄ በነሱ በኩል ፈቃደኝነት ስላልሆነ አግባብ ያለው የህግ የመጠየቅ ስራ ተጀምሮ ምርቱንም እንዲቀጥል የተደረገበት ሁኔታ ነው ያለው። ይህን ጥያቄ ያቀረቡ አካላት ለህግ የሚቀርቡበት ሁኔታ ተመቻችቶ የተወሰኑ የዚህ አስተባባሪዎችም ቁጥጥር ስር የዋሉበት ሁኔታ አለ። በዚህ ረገድ የምስራቅ ኦሮሚያ አስተዳደርና የአለሙያና ወረዳ አስተዳደሮች ከፍተኛ ሚና ተጫውተዋል። ይታወቃሉ ማለት ነው። ይሄንን አድራጎት የፈጸሙ ሰዎች የአካባቢው ሰዎች ያውቋቸዋል። እስፔሲፊካሊ በኛ በኩል ነው አሁን የዚህ ግሩፕ ነው ወይንም ደግሞ ይሄ ገሌ ነው የሚለውን ነገር ማስቀመጥ የማንችለው እንጂ በአካባቢው ህብረተሰብ ይታወቃሉ እና በአካባቢው ህብረተሰብም አውግዞ እንትን ያለበት ሁኔታ ነው ያለው። ይሄ ነገር መመለስ ያለባቸው ወይንም ደግሞ ጥያቄያቸውን ማቆም እንዳለባቸው ነው በተደጋጋሚ ሲነግሯቸው የነበረው። በአጋጣሚ የሚቀጥለውን ጥያቄ መለሱልኝ። አካባቢው ህብረተሰብ እነዚህን ሰዎች አቅፏቸዋል ወይስ ከማንም ጋር እየሌሉ ናቸው የሚል ጥያቄ ነበረኝ። አቶ የሚጨምሩት ካለ እዚህ ላይ አሁን ትንሽ ሊጨምረ ምንድ ነው እኔም በነበርኩበት እዚያ አካባቢ ሄደን ባየነው ሁኔታ የአካባቢ ህብረተሰብ ተጎጂ ነው። አሁን የሀረፍ ከተማ ብቻ አይደለችም። ይሄ በመስተጓጎሉ የውሃ ተጠቂ ሆና የሰነበተችው የአለማያ ከተማ፣ የአወዳይ ከተማና ዙሪያውን ያሉ የገጠር ቀበሌዎች በዚህ ተጠቂ ነበሩ። እራሱ እዚህ አካባቢ የተቋረጠበት ያቋረጡ ግለሰቦች የሚኖሩበት ያሉ ህብረተሰቦችም የዚህ የውሃ ችግር ሰለባ ነበር የሆኑት እና እነሱም በምሬት ነበር ይሄ አይወክልንም፣ በምንም አይነት የውሃ ኦፕሬሽኑ ሊቆም አይገባም እና ቶሎ መቀጠል አለበት የሚለውን አጽንኦት ሰጥተው ሲከራከሩ ነበር። መጨረሻም በእነሱ ድጋፍና በአስተዳደሮቹ ድጋፍ ነው ይሄ ኦፕሬሽኑ ትናንትና ማምሻውን አካባቢ ወይም ከሰዓት በኋላ ሊቀጥል የቻለው። እነዚህ ሰዎች ትጥቃላቸው ድርጅ ትችት አላቸው ትጥቅ ነገር ምንም ነገር ያስተዋል ነገር የለም። ያው በማስ ሆነው መጥተው የእኛን ኦፕሬተሮች ያው የእኛ ኦፕሬተሮች ምንም አይነት ትጥቅም እንትንም የላቸውም። ውጡ ብለው እነሱን አስወጥተው ቁልፉን ዘግተው ነው ቁልፉን ይዘው የሚቀመጡት፣ እና የተወሰኑ ሰዎችን ሰብስበው እዛ አካባቢ ረብሻ ለመፍጠር ነው የሚሞክሩት እንጂ በመሳሪያና እንትን የታገዘ ነገር ምንም ነገር የለም። የውሃው የምንጩ ደህንነትስ አይታችሁታል? አሁን ቁልፉን ተረክባችኋል እናንተ? አዎ ቁልፉን አካባቢ ተረክበን ደህንነቱን በተመለከተ የጉድጓድ ውሃ ስለሆነ ብዙም አይነት የሚያሰጋ ነገር የለውም። አንዳንድ መካኒካል እና ኤሌክትሮ መካኒካል ችግሮች አስተውለናል ከተረከብን በኋላ ይህ ችግር በመብራት ምክንያት የመጣ ነው ወይንስ እነሱ ጋር ሲቆየ ተበላሹ ነው የሚለው እንዳለ ሆኖ ዛሬ ያንን የማስተካከል ስራዎችን እየሰራን ነበር። ስለዚህ ውሃ ሀረር እንደገና እያገኘች ነው ማለት ነው። ቢያንስ ቢያንስ ከኢሳባቲ ኢሳባቲ ግን በጣም አነስተኛ ምንድን ነው አሁን ቅድም እንዳል የተበላሸ መካኒካል ፓርቶችም ስላሉ እነኛን እስከምጠቅል በጣም ትርጉም ያለው ውሃ ይመጣል። ትርጉም ያለው ውሃና ወደ ቀድሞ መረጋጋት የፈረጣ ሲስተም የምንገባው ቢያንስ ቢያንስ አንድ ሳምንት እንፈልጋለን። ከዛ ውጭ ደግሞ ገና ጥያቄው እየተስተካከለ ምላሽ ያላገኘና አሁንም በሂደት በውይይት ላይ ያለው የኤረሩ ጉዳይ አለ። እሺ። እሱም ገና መፍትሄ የሚያሻው ነው እና የሚመለከታቸው አካላት እየሰሩ ነው። በዛሬና ነገ ያጠናቅቃሉ የሚል እምነት አለን። የኤረር ላይ እመጣለሁኝ። አሁን የሀሮማያ ኢሳባቲን አካባቢ ይዘው የነበሩት ሰዎች በቁጥጥር ስር ውለዋል ወይስ ውጭ ናቸው? አሁን ባለኝ መረጃ በዛ አካባቢ ባሉት የአስተዳደር አካላት ባገኘት መረጃ ቁጥጥር ስር እንደዋሉ ነው እና ለሕግ ቀርበው አስፈላጊውን የእርምት እርምጃ እንደሚወሰድ ነው የተነገረኝ። በቁጥር ይታወቃሉ ስንት እንደሆኑ? በእርግጠኛ ደለ አይታወቁም። አሁን የታሰሩት ግን ሁለትና ሶስት ሊሆናሉ የሚባል ኢንፎርሜሽን የጠቀሰኝ እነዚህ አድራጎቱ ፈጻሚዎች ናቸው ወይስ እንቅስቃሴው መሪዎች ናቸው? በዚህ ውስጥ ተሳትፏል ተብሎ የተጠረጠሩ ናቸው። የእድሜ ክልላቸው ጾታቸው ይታወቃል? የለኝም መረ የስራቸው ጠባይ ይታወቃል? እዛው አካባቢ ነዋሪ መሆናቸው ነው የሚታወቀው። ውሃ የሚወጻበት አካባቢ ነዋሪ መሆናቸው ነው። በግብርና ስራ ነው፣ በቀን ስራ ነው፣ በምንድን ነው የሚተዳደሩት? ተማሪዎች ናቸው? ምንድን ነው ውሏቸው? አብዛኛው እዛ አካባቢ ያሉት ለከተማም ብዙ ያራቁ ስለሆኑ ተማሪዎችም ይኖራሉ፣ ሰራተኞችም ይኖራሉ። ማለት ብዙ ዩኒቨርሲቲው አለማዊ ዩኒቨርሲቲ አካባቢ ስለሆነ ብዙ ገጠር የሚባል አይደለም፣ ግን አርሶ አደሮችም ይኖራሉ። እንግዲህ እንደዚህ አይነትን ችግር ለመፍታት መግባባት መፍጠርም አንድ ነገር ነው ከአካባቢው ሰው ጋር እና የተወያያችሁበት መድረክ የፈጠራችሁበት ሁኔታ አለ ቀደም ሲል ይሄ ችግር ከመፈጠሩ በፊትም ቀርበን ተወያይተን ያለባቸውን ችግሮችን ለመቅረፍ ደረጃ በደረጃን ተስማምተን እንቅስቃሴ የጀመርንበት ሁኔታ አለ። ለዚያ አካባቢ ነዋሪ በቂ አስተማማኝ ውሃ እንዲደርሳቸው ለማድረግ ስራዎች እየተሰሩ ነው ያሉት። ቀርበን በዛም ተወያይተንም ኮሚቴን መርጸንም አብረን እየሰራን ነበር፣ ይሄ ችግር የተከሰተው። መቼም ውሃ ሕይወት ነው፣ አቶ ተወልዳ። መቼም ከሐረር ሰው በላይ ይሄንን እውነት የሚያውቀው የለም። እኔ ሐረር ከተማን አውቃታለሁ። ምን ያህል በውሃ ችግር ስትሰቃይ የኖረች ከተማ እንደሆነች። በዚህ አሁን በተፈጠረው ችግር ምክንያት በህይወትም ላይ ይሁን በጤንነትም ላይ ይሁን በንብረትም ላይ ይሁን የደረሰ ጉዳት ችግር አለ የምትገልጹት ይሄ ነው የምትሉት? የህብረተሰቡ እንግልት መተመን በጣም የሚያስቸግር ነው። ከሁሉም በላይ እሱ ነው። ማለትም ሐረርን በደንብ ካወጣት ወንዝ ወርዶ ውሃ ለማምጣትም አማራጭ የሌለው ህብረተሰብ ነው። እውነት ነው። ሌላ ኦልተርናቲቭ ሶርስም የሌለው ነው። የከተማ እና ውሃ ባለችበት ቦታ ላይ ወይንም የተወሰኑ ጉድጓዶች ባሉበት ቦታ ላይ በከፍተኛ ወጪ ተዳርገው በጀሪካን በመግዛት ከተጥሎን በማሸከምም ይሄ ትልቅ እንግልት ነው እየደረሰ ያለው። ከዛ በተጨማሪ ግን በህይወትና በንብረት ላይ የደረሰ ጉዳት እስካሁን ምንም ነገር የለም። በጤናም ላይ ቢሆን ምናልባት ከሆስፒታሎች ከጤና ማዕከላት ጋር እየሰራችሁ ያላችሁት ስራ ካለ ሪፖርት ሊሆነ እስካሁን የለናል። እስቲ ወደ ኤረር አካባቢ እንመለስና እነዚህ ሰዎች ያነሷቸው የልማት ጥያቄዎች ይመስላሉ መብራት ይግባልን በቂ ውሃ የለንም ካሳ በቂ ካሳ አልተከፈለንም የመሳሰሉትን ጥያቄዎች እንዴት ነው የምታዩቸው እናንተ እና የጥያቄያቸውን አቀራረብ እንዴት ገመገማችሁት አዎ አሁን እኛ ጥያቄ መነሳቱ ህብረተሰቡ የሚፈልገውን የልማት ጥያቄ የማቅረብ መብት አለው የመብራት ይግባልን ጥያቄ ትክክለኛ ጥያቄ ነው መግባት አለበት ግን መንግስት አቅም አለው በፕሮግራሙና በእቅዱ መሰረት ነው የሚያስገባው ሁለተኛ ደግሞ ይሄን ውሃ ከሚያሰራጨው ደህንነት ከሚያከፋፍለው አካል ጋር ግንኙነት የለውም። እኛ መብራትን እናስገባላቸው ብንል እንኳን የኛ ስልጣንና ተግባር አይደለም። ይ ማለት የኔ ያለሁበት መስሪያ ቤት ውሃን እንደ መያዣ የውሃና የሀረሪ ክልል ውሃና ፍሳሽ ባለስልጣን ማለት ነው እና ይሄ መስሪያ ቤት በዚህ ጉዳይ ብዙም ርቀት መሄድ አይችልም። እና ዋናው በእኛ በኩል ገንዘማም ለህብረተሰቡ በተደጋጋሚ እየነበረ ያለ ነው። ጥያቄያችን አግባብ ላለው አካል የህግ በላይነትን በአካ ነበረ መልኩ ማቅረብ አለባችሁ። ውሃን እንደ መያዣነት ተደርጎ መብት ሲጠየቅ የሌላን አካል መብት በመንፈግ የሚገኙ መብት መኖር የለበትም። የህግ በላይነት መከበር አለበት የሚል ነው እና በነሱ በኩል ይቀርቡ የነበሩ ጥያቄዎች አግባብ ሊሆኑ ይችላሉ። አግባብ ባለው አካልና ባለው አቅም እየታየ የሚፈቱ ናቸው እና የካሳሁን ቢሆን ከሁለት አመት በፊት የቀረበው የካሳ አግባብነት አለው ወይ የካሳን የሚከፍል የራሱን ይሄን ጉዳይ የሚያይ ራሱ አካል አለው። በዛ በኩል የሚስተናገድ ነው። ይን ካላስተናገዳቸው እስከ ፍርድ ቤት ደርሰው መክሰስና መታቸው መብታቸው ማስከበር የሚችሉበት ሁኔታ አለን ሲንጎን ማመልከቻ ወይንም ደግሞ ጥያቄ ሳይቀርብ የውሃ ምርትን በማቆም ጥያቄያቸውን ለማስፈጸም ያደረጉት በጭራሽ ተቀባይነት የሌለውና አቀራረቡ ስህተት የነበረ ነው ነው ብለን ነው የምናስብ። ከአካባቢው ሕብረተሰብ ጋርስ የተመካከራችሁበት መድረክ አለ? ይሄንን የማስረዳት ምናልባት ስርአትን አካሄድን ህግን ያለማወቅ ችግር በአካባቢው እንዳለ በጣም በተደጋጋሚ ሁኔታ የሃይማኖት መሪዎችን የተለያዩ ማህበራዊ አደረጃጀት ኃላፊዎችን ለምሳሌ የቄሮ አደረጃጀትን በመጠቀም የሃይማኖት መሪዎችን አደረጃጀት በመጠቀም የአባገዳዎችንም፣ እንደዚሁም ደግሞ የቀበሌ አደረጃጀት ፖለቲካል አደረጃጀቶችን በመጠቀም እነዚሁ መልዕክቶችን ስናስተላልፍ ነበር። አንዱ ቦታ ላይ እንደምታውቀው ኤረደርሰ እስከ ሐረር እስከምትመጣ ባሉ ኪሎ ሜትሮች የተለያዩ የህብረተሰብ ክፍሎች ይኖራሉ፣ ወይም በጠርቅ ቀበሌዎች አሉ። እና አንዱ ላይ ሶልቭ አደረጉ ስትል፣ ሁለተኛው ይይዘሃል፣ ሁለተኛው እንዲቆም ያደርገዋል። እና ተደጋጋሚ የሆኑ በዚህ ስድስት ወር ባልኩ ላይ እየተደጋገመ የተመሳሳይ አይነት አቀራረብ ሂደት ያለው ነው እየገጠመን ያለው እንጂ በውይይት ረገድ ብዙ ውይይቶችን አድርገናል። በኤረራ አካባቢ የደረሰ ጉዳት አለ። በንብረትም ላይ ይሁን በመስመሩም ላይ ይሁን ይሄ ነው የሚሉት በገንዘብ የሚተመን ጉዳት አለ፣ ጉዳት አለ። በመስመሩ ላይ ምንድን ነው? አሁን ይሄንን የልማት ጥያቄ በሚያቀርቡበት ጊዜ ያለውን ሁኔታ በመጠቀም የመስመሩን የመብሳትና ውሃውን የተመረተው ውሃ ለእርሻ የማጠጣት ሂደቶች ተስተውለዋል። ተሰብሮ ማለት ነው። እንደገና ደግሞ ኤሪው በመስመር ማለት ነው። መስመሩን ቧንቧን በመጥሳት ውሃ ወደ እርሻ እንዲፈስና እርሻቸውን የማጠጣት እንደዚሁም ደግሞ ኤሪሊ ቫልቮች አሉ ማለት አየር ማስተንፈሻ በየመንገዱ ላይ አለን። ይሄንንም በመነካታትና ከአየር ውጪ ውሃም እንዲያስወጣ በማድረግ ለእርሻ የማጠጣት ሂደቶች አሉ። እነኝህም የሚደረጉት ማታ ማታ ነው። ብዙ ጊዜ እኛ በሌለንበት ጊዜና በዚህ ከሐረር እስከ ኤረር ባለው መስመር ላይ ባለው ነው ይሄ ነገር እየተከሰተ የነበረው። ይሄ ጉዳት አለ በኤረር ላይ አሁንስ፣ በምን ሁኔታ ላይ ይገኛል? ይሄ መስመር ጥበቃ ይደረግለታል። የክልሉ መንግስት ይሁን የዞኑ ይሁን፣ ፌዴራል ኃይሎችም ሆኑ እያደረጉ ያሉት እንቅስቃሴ አለ። በእኛ በኩል ይሄ ችግር ተደጋጋሚ ሆኖ እየቀረበ ያለና እነሱ ያቀረቡትን ጥያቄም ደግሞ በእኛ በኩል መፍታትም ያልቻልን ወይም ደግሞ ማንፈታው ጥያቄዎች ስለሆኑ የክልሉ መንግስት እና ፍትህ አካላት በዚህ ጉዳይ ላይ ጣልቃ ገብተው የሕግ በላይነትን እንዲያስከብሩልን እየጠየቅንበት ሁኔታ ነው ያለው። በዛ ረገድ የክልሉ የፍትህ አካላት እንቅስቃሴ ጀምሮ እየሰሩ ያሉ ግን እንደ አለማየው የተቆረጠና ድምዳሜ ላይ የደረሰ መፍትሄ ላይ ገና ነው እንደረሰ በሁለቱ ውሃ ማምረቻና ማከፋፈያዎች ላይ እና በመስመሮቹ ላይ የደረሰው ጉዳት ከተማይቱ ላይ የደረሰው ጉዳት ተጠቃሚው ላይ ከተማይቱ ላይ ብቻም ሳይሆን በአጠቃላይ ተጠቃሚው ላይ የደረሰ ጉዳት ይገኝ የነበረ ገቢ እና የመሳሰሉትን ሁሉ አጠቃሎ በገንዘብ የተመናችሁት ጉዳት አለ? እስካሁን ድረስ ይሄንን ያህል ደርሷል የምትሉት? በዛ ካልኩሌት ባናደርገውም በብዙ ሚሊዮኖች የገቢም ያሳጣን ሁኔታ ነው ያለው። ከኛ ይልቅ ግን ከመስሪያ ቤቱ ውሃ ሽያጭ ከሚያገኘው ገቢ ይልቅ ግን ህብረተሰቡ በጣም በከፍተኛ ሁኔታ ነው የኑሮ ሁኔታ የተመሰቃቀለው። ምክንያቱም በቅርብ ውሃ ያገኝም ቅድም እንደገለጽኩት ለአንድ ጀሪካን ውሃ ከፍተኛ ገንዘብ በሚያስፈልገውና የሚያገኘው በእኛ በኩል ባንተምነውም በህብረተሰቡ በኩል ይበልጣል። ምክንያቱ ይሄ እውነት ነው። የከተማዪቱን ሰዎችም እያነጋገርኩ ነው፣ የተለያዩ የህብረተሰብ አባላትንም እያነጋገርኩ ነው ያለሁትና እውነት ነው። በቁጥር ለማስቀመጥ ነው አሁን እርስዎን እንደ መንግስት ባለስልጣን ይህን ጥያቄ አነሳሁልዎት። ሌላ ማንሳት የምፈልገው ጉዳይ በተለይ አሁን ሀገሪቱ ካለችበት ወቅታዊ ሁኔታ ጋር የሚያያዙ ንግግሮችን የማኅበራዊ ሚዲያ ልውውጦችን እከታተላለሁኝ። ሐረር ከተማ ሐረሪ ይባል እንጂ የከተማይቱ ስም የአካባቢው ስም፣ አንድ ህዝብ፣ አንድ ጎሳ፣ አንድ ብሔር የሚኖርባት ከተማ አይደለችም። ኦሮሞዎች አሉባት፣ አማሮች አሉባት፣ ጉራጌዎች አሉባት፣ ትግሬዎች አሉባት። የተለያዩ የህብረተሰብ ክፍሎች ናቸው ያሉባት፣ ኢትዮጵያውያንም ኢትዮጵያውያን ያልሆኑም ጭምር እና እርሶ እንዴት ነው እንደ ከተማይቱ ነዋሪና እንደ መንግስት ባለስልጣን እነዚህን ንግግሮችና አባባሎች የሚገመግሙት? የትኛው ማለት ነው? ይሄንን ችግር አሁን የተፈጠረውን ችግር ሐረሪና የኦሮሚያ ችግር አድርጎ የማቅረብ የኦሮሞዎችና የሌላ የህብረተሰብ ክፍል አባላት ችግር አድርጎ የማቅረብ እና ውጥረት የመፍጠር አይነት ንግግሮችና አዝማሚያዎች ናቸው ያሉት። ይከታተሉት እንደሆነ አላውቅም። ይህን ነገር የማየው ምንድን ነው መሰለ ከብሔር ጋር የተያያዘ ሳይሆን አሁን ይሄ ውሃ በመቆረጡ የሚጎዳው ቅድም የጠቀስባቸው አጠቃላይ ኢትዮጵያ ማለት በምትችለው ደረጃ ያሉ ብሄር ብሄረሰቦችና ህዝቦች ናቸው። በዚህ ጉዳይ ተጠቂ የሚሆኑት አንዱ አጥቂ አንዱ ተጠቂ የሚሆንበት ሁኔታ የለም። ሁሉም ተጎጂ ነው እና አሁን ያለውን የዚህ ለጋ የለውጥ ሂደትን በቅጡ ያለመረዳትና የህግ የበላይነትን ያለማክበር ሂደቶች ናቸው እንጂ በዚህ በብሄረሰብ በኩል ያለው እንትን ውሃ በዛ ረገድ ያለው እንትን የለውም መነሳ መነሳሳቱ ከፈጣሪ ሲመጣም ይሄ ተለይቶ የመጣ ስላልሆነ መነሳሳቱም ቢሆን ከእንዲህ አይነት አስተሳሰብ ጋር የተጫረ ነው የሚል ሀሳብ አለው ትርሶ ወይስ የሎትም? ላላ ያ አይደለ አይደለ በኔ በኩል ያለኝ እንትን የእዛው ስፔሲፊካሊ ባለው የአካባቢ ህብረተሰብ የመነጨ ጥያቄ እና በእኛ በኩል ያለው የዚህ የህግ የማስከበር ሂደት ላይ ያለው ክፍተት ካልሆነ በስተቀር በአጠቃላይ ማለት ነው ካልሆነ በስተቀር ብሔርን ተኮር የሆነ ጥቃት አይደለም። ወይም የፖለቲካ ሚሁን ሌላ የተደበቀ ሚሁን በገሃድ የወጣ ቀደም ሲል ከገለጹልኝ ሁኔታዎች ውጭ ያለ ነው ብለው አያምኑም እርስዎ? በዚህ በኩል ባለኝ ኢንፎርሜሽን ያህል በገዛ መሄድ አዝማሚያ አየለኝም። አሁን እርሶ መቼም የከተማው ነዋሪም ነዎት ባለስልጣን ብቻ ሳይሆኑ እና ምናልባት የተሻለ መረጃ ይኖሮታል ብዬ አምናለሁኝ። ለመሆኑ የኤረሩ ችግር ዘላቂ መፍትሄ ያገኛል ብለው ያምናሉ? በትክክል ማግኘትም አለበትም። ያገኛልን ብዬ አምናለሁ ምክንያቱም አሁን በተጠናከረ ሁኔታ አለማያ ላይ በተሰራ መልኩ ህብረተሰቡን መብቱን መጠየቁን ሳይጨፈለቅ ወይም ደግሞ ሳይገታ መብቱን ይጠይቅ፣ ግን አግባብ ባለው መልኩ እየተስተናገደ የሚታይበት ሁኔታ አረንጅ ማድረግና ውሃን ደግሞ የሰው ልጅ ሕይወት ስለሆነ ከማንኛውም ጥያቄና እንትን ጋራ እንደማገጫ መሆን ስለሌለበት በዚህ ረገድ ጠበቅ ያለ ስራ ተሰርቶ በአጭር ጊዜ ውስጥ ይጠናቀጣል ብለን እንመጣለን። ግን ይሄ ያው በፍትህ አካላት ፍጥነትና ርብርብ የሚወሰን ይሆናል። እና ከተማችሁ መቼ ነው ከዚህ ችግር ተንፈስ የምትለው ብለው ያስባሉ? አቶ ተዋልዳ፣ በእኔ በኩል አሁን በመስሪያ ቤቴ በኩል ባለኝ እንትን የተለያዩ አማራጮችንም በመጠቀም የዚህ የተረጋጋ የውሃ አቅርቦት በሳምንት ውስጥ ከተማ ውስጥ ይኖራል ብዬ የተረጋጋ የሽፍቲንግ ሲስተም የሀያ አራት ሰዓት ማቅረብ አንችልም። የተረጋጋ የፈረቃ የውሃ አቅርቦት ለማኖር ጥረታችንን እንቀጥላለን። በዚህ አንድ ሳምንት ችግሩ ከመፈጠሩ በፊት ወደነበረበት ሁኔታ ሁኔታ ትመለሳለች ማለት ነው። ሀረር አቶ ተዋልዳ አብዶሽ የሀረሪ ክልል የውሃና ፍሳሽ ባለስልጣን ስራ አስኪያጅ፣ እጅግ በጣም አድርጌ አመሰግናለሁ ለማብራሪያው። እሺ አመሰግናለሁ። ደህና